አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ድርጅት በአክሱም ከተማ ነዋሪዎች ላይ ተፈጽሟል ያለው የሰብአዊ መብት ጥሰት ከፍተኛ ትኩረት የሚሰጠው እንደሆነ የኢትዮጵያ የሰብአዊ መብቶች ኮሚሽን አስታወቀ። ይሁንና ዘገባው የራሱ የሆነ ውሱንነት ሊኖረው ይችላል ብለዋል ኮሚሽነሩ። የኢትዮጵያ መንግሥት በበኩሉ በሕግ መሰረት ተገቢ እርምጃ እወስዳለሁ ማለቱን መለስካቸው አማ ከአዲስ አበባ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል። የኢትዮጵያ ሰብአዊ መብት ኮሚሽን ዛሬ ይፋ ባደረገው መግለጫ አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብቶች ተሟጋጭ ድርጅት በአክሱም ነዋሪዎች ላይ ተፈጽሟል ያላቸው የወንጀል ድርጊቶች ዋናውን ኮሚሽነር ዶክተር ዳንኤል በቀለን በመጥቀስ የአምነስቲ ኢንተርናሽናል ግኝቶች ከፍተኛ ትኩረት ሊሰጣቸው ይገባል። ኮሚሽኑ አክሱምን ጨምሮ በመላ ትግራይ እያካሄደ ለሚገኘው ምርመራ ስራም አስተዋጽኦ ማድረግ እንደሚችሉ ገልጸዋል ብለዋል። በተለይ አምነስቲ ያወጣው ሪፖርት በአክሱም ላይ ያተኮረ መሆኑን አስታውሰው እና ኮሚሽኑ ግን በመላ ትግራይ ተመሳሳይ የመብት ጥሰቶችን እያጣራ መሆኑን የገለጹት ዶክተር ዳንኤል በቀለ ይህን ብለው ነበር። አምነስቲ አክሱምን በሚመለከት ያወጣው ሪፖርትም የተወሰኑት ጉዳዮች እኛም በኮሚሽኑ በኩል ስንከታተላቸው የነበሩ አሳሳቢ ጉዳዮች መሆናቸውን ስለምንገነዘብ አምነስቲ ሪፖርት በከፍተኛ ትኩረት ሊታይ ይገባል ብለን ያልነው። በሌላ ግን ያው አምነስቲ ይህንን ምርመራ ያካሄደው ከርቀት ላይ መሆኑ ይታወቃል። ወደ ቦታው ላይ ለመድረስ ባለመቻላቸው የእርግጥ ያልተለመደ አይነት የምርመራ ዘዴ አይደለም። ግን ከርቀት የሚካሄድ ምርመራ በተወሰነ መጠን የራሱ ውስንነት ስለሚኖረው እኛ በኮሚሽኑ በኩል በምናደርገው ምርመራ ቦታው ድረስ በመሄድ የበለጠ መረጃ በማሰባሰብ ስለተከሰተው ነገር የተሟላ ስዕል ለማግኘት ጥረት እናደርጋለን። ግን አሁን በቀረበበት ደረጃም ቢሆን የአምነስቲ ሪፖርት በከፍተኛ ትኩረት፣ የኃላፊነት ስሜት ሊታይ ይገባል ለማለት ነው። ግን እንደው እናንተ በተለይ በአክሱም ከተማ ተፈጽመዋል በሚል አምነስቲ ትናንት ካወጣው ዘገባ ጋር የእናንተ ግኝቶች ሲወዳደሩ ምን ያህል ይጣጣማል? በአክሱም ከተማ ውስጥ በኤርትራ ወታደሮች ተፈጸመ የተባለው ግድያ ከእኛም የቅድመ ምርመራ ግኝት ጋራ የሚጣጣም ነው ቢያንስ በሲቪል ሰዎች ላይ መፈጸሙን በሚመለከት እና የአምልክ የነገሩ መነሻ ሁኔታን በሚመለከት የተወሰኑ የቲፒኤልኤፍ ወታደሮች በኤርትራ ወታደሮቹ ላይ ጥቃት ሰንዝረው ነበረ። ከዛ በኋላም የኤርትራ ወታደሮች የበለጠ ኃይል አጠናክረው ተመልሰው መ የቲፒኤልኤፍ ወታደሮች አካባቢውን ለቀው የሄዱ ቢሆን አካባቢው ነዋሪ የሆኑ ሲቪል ሰዎች ላይ የግድያ ወንጀል መፈጸማቸውን እስካሁን ያሰባሰብ ናቸው መረ መረጃዎች ያመለክታሉ። ነገር ግን ያላረጋገጥ ነው። አንደኛ ምን ያህል ሰው ሕይወት እንደጠፋ ምን ያህል ሰው ላይ ጉዳት እንደደረሰ፣ እና የወንጀሉ ጠባይ ከነገሩ ሁኔታ አንጻር ምን ተብሎ ሊገለጽ እንደሚችል መደምደሚያ ላይ ያለመድረሳችን ነው። ስለዚህ ይህ ቦታው ላይ ተገኝተን ማጣራትና ማረጋገጥ ስለፈለግ የተለያየ ቁጥር ከዚህ በፊት በማህበራዊ ሚዲያ ወይም በሌሎች ሚዲያዎች እንዲሁ ሲንሸራሸር የነበረ መሆኑ ይታወቃል። እነሱ ሁሉ ቁጥሮች በግምት ላይ የተመሰረቱ ናቸው። ስለዚህ ትክክለኛው ምን እንደሆነ ማረጋገጥ ስለፈለግን ነው። እና ቢያንስ ግን የዚህ አይነት የሲቪል ሰዎች ላይ ግድያ የተፈጸመ መሆኑ እና ድርጊቱ አፈጻጸም መነሻው ምን ይመስል እንደነበረ የእኛም የቅድመ ምርመራ ግኝትና አሁን በአምስት ሪፖርት ላይ የተመለከትኩት ቢያንስ ይህን ደህንነትን በሚመለከት ተመሳሳይነት አለው ማለት ይቻላል። የኮሚሽኑ መርማሪዎች እስከ ዛሬ በከተማው ተገኝተው ምርመራ አልጀመሩም ማለት ነው? አዎ፣ የተቸገርነው ነው ቦታው ላይ አንዱም ከተማ መድረስ አለመቻላችን ነው። መርማሪ ቡድናችን እስከ መቀሌ እና ከመቀሌ ወጣ ብሎ አንዳንድ ቦታዎች ላይ ድረስ ነው መጓዝ የቻለው እና እስካሁን የመረጃ ምንጮቻችን ከአክሱም ከተማ ተፈናቅለው ወይም በራሳቸው ምክንያት ወደ መቀሌና አቅራቢያ የሆኑ ከተማ የመጡ ሰዎች ስላሉ ከነዚህና ከሌሎችም ደግሞ በእኛ በምርመራ ዘዴ የምናሰባስብበት ስልት አለ። በዛ ያሰባሰብነው መረጃ ነው እንጂ እስከ አሁን ድረስ አክሱም ከተማ ደርሰን ምርመራ ለማድረግ አልቻልም ነበር። እርግጥ አሁን የሕዝብ ትራንስፖርት አገልግሎትም ተመልሷልና የጸጥታ ሁኔታውም እየተሻሻለ መሆኑን ማረጋገጫ አግኝተናልና ከዛሬ ጀምሮ ወደዛ መስመር ለመሄድ ዝግጅት እያደረገ ያለ የምርመራ አለ። ነገር ግን ከአካባቢው የጸጥታ ኃላፊዎች ጋራ በመመካከርና ለመንቀሳቀስ ምቹ መሆኑን በማረጋገጥ ነው የምንጓዘው። ስለዚህ እስካሁን ድረስ አክሱም ከተማ መድረስ አልቻልንም። ሪፖርቱንም ለማጠናቀቅ ትንሽ ተቆጥበን የጠበቅ ነው አክሱም ከተማ ደርሰን ምርመራውን እስክናጠናቅቅ ብለን ነው። ዛሬ አመሻሹ ላይ ከጠቅላይ ሚኒስትሩ ጽህፈት ቤት የወጣውን አጭር መግለጫ የኢትዮጵያ መንግስት የተፈጸሙ ወንጀሎችን ለመመርመር ዓለም አቀፍ ቴክኒካዊ ድጋፍን እንደሚቀበልና የጋራ ምርመራን ለማከናወንም ግብዣ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ